ኢትዮጵያና በአጠቃላይም በአለም አቀፍ ደረጃ የሴቶች መብቶች እንዲረጋገጡ ለሰላምና ለሰብአዊ መብቶቻቸው መከበር የሚሟገተው በእንግሊዝኛው የአጽሮት ስሙ ክሩ ተብሎ የሚታወቀው ድርጅት የኢትዮጵያ ሴቶች መብት ማዕከል አመታዊ ጉባኤውን የፊታችን ቅዳሜ ዋሽንግተን ዲሲ ላይ ያካሂዳል። የማዕከሉን ሊቀመንበር ወይዘሮ ሮማን አባተን ስለ መሰናዶ አነጋግሪያቸው አለው። በሴቶች አቅም ግንባታ ዙሪያ ብዙ ውይይት ይካሄዳል ብለዋል። ወጣት ሴቶች ሴቶች ብቻ ሳይሆኑ ወንዶችም ጭምር ኑ፣ ተሳተፉ፣ ተወያዩ፣ አግዙን ይላሉ ወይዘሮ ሮማን። በጣም አመሰግናለሁ እድሉ ስለተሰጠን። ስምንተኛውን አመት ጉባኤ ያዘጋጀ ነው። በአሁኑ ጊዜ በኢትዮጵያም ሆነ በጠቅላላ በአለም ላይ ሴቶች ከፍ ባለ የፖለቲካ መድረክ ላይ የሚጫወቱት ሚናን በማየት እንዴት አድርገን ነው እኛ ሉ ኢትዮጵያን ሴቶች ይህንን ከፍ ያለንትን ለመገንባት እንዴት አድርገን ነው የምንረዳው በሚል ተነሳስተን ሴቶችን ኢምፓወሪንግ ቪዥነሪ ውመን ነው የጉባኤው አርዕስት። የባለ ራዕይ ሴቶችን አቅም እንዴት አድርገን ነው የምንገነባው የምንረዳቸው ራሳቸውን እንዲገነቡ በሚል ነው። ለተናጋሪነት የመረጣቸኋቸው እነማን ናቸው? የመረጥ ናቸው። የመጀመሪያዋ ዶክተር ሬሚ ዱቬልት የፓን አፍሪካን ውመን አሶሲሽን ፕሬዚዳንት ናት። ዋናው ስራዋ ሴቶችን ማበረታታትና በመንግስትም ሆነ ግል ኩባንያ እንዴት አድርገው ራሳቸውን ወደፊት መግፋት እንደሚችሉ ሙያ ላይ የምትሰራ ናት። ሁለተኛዋ ዶክተር መና ደምሴ ትባላለች። ዩኤስ ኮንግረስ የጥቁር አሜሪካን አባላት ስብስብ ውስጥ የፖሊሲ ጥናት ቫይስ ፕሬዚዳንት እንዲሁም ሲድ በመባል የሚታወቀው ማህበረ ግዩራን ዘሬ ኢትዮጵያ ሊቀመንበር አንዷ ተናጋሪ። ሶስተኛዋ ተናጋሪያችን ቤተልሄም ግሮንበርግ ትባላለች ዩኮድ የሚባል ፋውንዴሽን ጀምራ በኮምፒውተር ሳይንስ እና በማት የምታስተምር ፕሮፌሰር ናት። የምትሰራው በጠቅላላ ወጣቶችን ወደ ሳይንስ እና ቴክኖሎጂ በመገፋፋት ነው። ከዚህ ሌላ ወይዘሮ ሮማን ክሩ በየዓመቱ ከዚህ ዓለም በሞት በተለዩት በማዕከሉ መስራች ፕሬዚደንት በዶክተር ማይገነት ሽፈራው ስም በተቋቋመ የመታሰቢያ ድርጅት ፋውንዴሽን የሚሰጠው የነጻ ትምህርት እድል አለ። በዚህ ዝግጅት ላይም ተካቷል። ይህ መርሃ ግብር አዎ፣ ማይገነት ሽፈራው ፋውንዴሽን የሚባለው ለሁሉም ኢትዮጵያም እዚህም ላሉ በሴቶችንና የሴቶችን ሕይወት መቀየር ለሚሰሩ ድጋፍ እንዲሰጥ የተቋቋመ ስኮላርሽፕ ነው እና በየአመቱ ብዙ ጥያቄ እናገኛለን። እኛም ደስ የሚለን ከኢትዮጵያ ስናገኝ ነው። በዘንድሮም አመት እንደዚሁ በጣም ደስ የሚለው በጣም ሊያኮራቸው የሚገባ ከጅማ ዩኒቨርሲቲ ሰርቪስ አፕሊኬሽን የሰጡን ነበሩ እና በዚህ አመት የተመረጡት እነሱ ናቸው። በዚህ አጋጣሚ እንደውም ይሄን ማሳወቅ እፈልጋለሁ። ምንም እንኳን በጉባኤው ላይ ተገኝተው ሽልማቱን ባይቀበሉም ይሄንን አስተዋውቀ ናቸዋል እና የሚገኘውን የስኮላርሽፕ ፈንድ ለነሱ በሰጡን አድራሻ እንልክላችኋለን። በየአመቱ አል ማዕከላችሁ አመራር ውስጥ ያላችሁት ሴቶች ወጣቶች እንዲሳተፉ፣ ወጣት ሴቶች ብቻ ሳይሆን ወንዶችም ጭምር እንዲያግዙ በየጊዜው ጥሪ ታደርጋላችሁ እና ያ ጥሪያችሁ ምን ያህል ምላሽ አግኝቷል? በዚሁ ልናጠቃልል እንችላለን። አዎ እንግዲህ እሱ ነው አንዱ የድርጅታችን ከባድ ሆኖ የምናገኘው ችግራችን። በየጊዜው እኛ እባካችሁን እየመጣችሁ አብራችሁን ስሩ እንላለን፣ ማስታወቂያ እናወጣለን፣ እንለምናለን። እንዲያውም ያው ባለፈው ጊዜ ዶክተር አብይ እዚህ በነበሩበት ጊዜ ወጣቶች ወደ ሀገራችሁ እንዲመለሱ እናንተን አንፈልግም፣ ልጆቻችሁን ነው ባሉት መሰረት እኛም ልጆቻችንን እንግዲህ እንትን እያልን ነው ለዚህ ቅዳሜ ለሚደረገው የራሳችንን ልጆች ጨምሮ በጣም እንገፋፋቸዋለን። ትንሽ አሉ የሚመጡ ግን፣ በጣም ብዙ ወጣቶች እዚህ ድርጅት ውስጥ ገብተው እንዲሰሩ እንፈልጋለን። ምክንያቱም እኛ ድርጅቱን ውስጥ ምንሰራ አንዳንዶቻችን በጣም ነው ብዙ ጊዜያችን ነው ደክሞናል። አዲስ አስተሳሰብ አዲስ አመለካከት ከወጣቶች ይፈለጋል። ስለዚህ አሁንም ቢሆን በተለይ በዋሽንግተን አካባቢ የምትገኙ ኢትዮጵያኖች በዚህ ፕሮግራም ላይ ቅዳሜ ተገኝታችሁ እርስ በርስ ከወንድምና ከእህቶቻችሁ ጋራ ምን መስራት እንችላለን በሚለው ነገር ላይ ለመወያየት እኛ መድረኩን ስለምንከፍት እባካችሁን ዝግጅቱ የሚሆነው በኢትዮጵያን ኤምባሲ ውስጥ ነው ሰላሳ አምስት ዜሮ ስድስት ኢንተርናሽናል ድራይቭ ዋሽንግተን ዲሲ ነው እና ደስ ብሎናል። ለመጀመሪያ ጊዜ የኢትዮጵያ ኤምባሲ ውስጥ ገብተን እንደዚህ አይነቱን ዝግጅት ለማዘጋጀት ስለተፈቀደልም በተቻለ መጠን ነው መጥታችሁ ቅዳሜ እንድትሳተፉ መቼም አደራችን በጣም የጠበቀ ነው። መልካም ወይዘሮ ሮማን አባተ የክሩ ማለት የኢትዮጵያ ሴቶች የመብት ማዕከል በዚህ በዋሽንግተን ስለሚያካሂደው ስብሰባ የሰጡን ቃል ነበረ። አመሰግናለሁኝ። በጣም አመሰግናለሁ።